የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም የሲፕሪ አዲሱ የዓለም የጦር መሳሪያ ኢንዱስትሪ ዘገባ እንደሚለው በ2016 የዓለማችን 100 ትላልቅ የጦር መሳሪያ አምራች ኩባንያዎች ከጦር መሳሪያ ከጦር መሳሪያ መለዋወጫና ከወታደራዊ አገልግሎት ቁሳቁሶች ሽያጭ 374.8 ቢሊዮን ዶላር አግኝተዋል። በተለይ የዩናይትድ ስቴትስ ኩባንያዎች የጦር መሳሪያ ምርትም ሽያጭም ጨምሯል። እንደ ሲፕሪ ዘገባ በአመቱ የአሜሪካን ኩባንያዎች ሽያጭ በአራት በመቶ ጨምሮ በአጠቃላይ ወደ 217.2 ቢሊዮን ዶላር አድጓል። ይህ የሆነው ግን በአሜሪካን ወታደሮች የውጭ ስምሪት ምክንያት ብቻ ሳይሆን ሌሎች ሀገራትም ብዙ የጦር መሳሪያ አገልግሎት ቁሳቁሶችን በመሸመታቸው ነው። እንደ ጥናቱ የዓለማችን ትልቁ የጦር መሳሪያ አምራች የዩናይትድ ስቴትሱ ኩባንያ ሎኪድ ማርቲን ኤፍ 35 የተባሉትን የጦር አውሮፕላኖቹን እንደ ብሪታንያ፣ ኢጣሊያ ወይም ኖርዌይ ለመሳሰሉ ሀገራት በመሸጥ ብዙ ገንዘብ ዝቆበታል። ዋነኛ ደንበኛው ግን የዩናይትድ ስቴትስ ያየ የአየር ኃይል ነው። የሲፕሪ ጥናት በግልጽ እንደሚያሳየው ከአጠቃላዩ የዓለም የጦር መሳሪያ ንግድ 57.9 በመቶ በአሜሪካን ኩባንያዎች የተካሄደ ነው። በጦር መሳሪያ ንግድ የምዕራብ አውሮጳ ሀገራት ሁለተኛውን ቦታ ሲይዙ፣ ሩሲያ ደግሞ በ7 ነጥብ 1 በመቶ ሶስተኛ ደረጃ ላይ ትገኛለች። ከአውሮጳ የኢጣሊያና የፈረንሳይ ኩባንያዎች የጦር መሳሪያ ንግድ ዝቅተኛ ሲሆን ትልቁን ድርሻ የሚይዙት ብሪታንያና ጀርመን ናቸው። ለምሳሌ የጀርመኖቹ የታንክ አምራች ኩባንያዎች ክራውስ ማፌ እና ራይን ሜታል በ2016 ንግዳቸው ከተተኮሰው ኩባንያዎች መካከል ተጠቃሽ ናቸው። ኦድ ፍለሮን በሲፕሪ የጦር መሳሪያዎችና የወታደራዊ ወጪዎች አጥኚ መርሃ ግብር ኃላፊ ናቸው። በእርሳቸው አስተያየት የጦር መሳሪያ ንግድ እድገትን አሁን ካሉት ጦርነቶች ጋር በቀጥታ ማያያዙ ይከብዳል። የጦር መሳሪያዎች በብዛት መሸጣቸውን አሁን ከሚካሄዱት ጦርነቶች ጋር በቀጥታ ማገናኘቱ አስቸጋሪ ነው። በእርግጥ ጦርነቶች ሲካሄዱ በሁለቱ መካከል ትስስር ይኖራል። ለምሳሌ በመካከለኛው ምስራቅ ስጋቱ አይሏል። በምስራቅና በሰሜን ምስራቅ እስያም ከፍተኛ ውጥረት አለ። ይህ ደግሞ ከጥቂት ጊዜያት ወዲህ የሚካሄድ ነው። ደቡብ ኮሪያ ለዚህ አንድ ምሳሌ ናት። በ2016 የደቡብ ኮሪያ ኩባንያዎች የጦር መሳሪያ ንግድ በ20 ነጥብ 6 በመቶ ከፍ ማለቱን አስታውቀው ነበረ። ፍለሮን ደቡብ ኮሪያ በጎረቤቷ በሰሜን ኮሪያ የኒኩሌር ትንኮሳ ምክንያት ከፍተኛ ስጋት እንዳደረባት፣ ይህም ወታደራዊ ወጪዋ እንዲጨምር ምክንያት መሆኑን ያስረዳሉ። በዚህ ንግድም የሀገሪቱ የጦር መሳሪያ አምራች ኩባንያዎች ተጠቃሚ ሆነዋል። እንደ ፍለሮን የደቡብ ኮሪያ ኩባንያዎች ንግድ በከፍተኛ ደረጃ አድጓል። ይህ የሆነው ሀገሪቱ በምትገኝበት የጸጥታ ሁኔታ ምክንያት መሆኑ ግልጽ ነው። በዓለም አቀፉ ገበያም በንቃት እየተሳተፉ ነው። በአመዛኙ የጦር መሳሪያዎቻቸውን የሚያቀርቡት ወታደራዊው ወጪ በጣም ለጨመረው ለደቡብ ኮሪያ መከላከያ ሚኒስቴር ነው። የሲፕሪ ዘገባ እንዳሳየው የጦር መሳሪያ በመሸመት የሚታወቁት በርካታ የአፍሪቃና የደቡብ አሜሪካ ሀገራት በነዳጅ ዘይት ዋጋ መቀነስ ሰበብ ገንዘብ ስላነሳቸው በ2016 ብዙ መሳሪያ መግዛት አልቻሉም።